የዲ ደብልዩ ዜና። በቅድሚያም አበይት ርዕሶቹ፤ የሲዳማ የክልልነት ጥያቄ ለመወሰን በሚደረገው የሕዝበ ውሳኔ ድምፅ መስጫ ቀን ሥራም ሆነ ትምህርት እንደማይኖር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በውሳኔው መሠረትም በመጪው ረቡ ሐዋሳ ከተማን ጨምሮ በሲዳማ ዞን የሚገኙ የመንግሥት መሥሪያ ቤቶች፣ ትምህርት ቤቶች፣ የንግድ ተቋማትና መንግሥታዊ ያልሆኑ ድርጅቶች ዝግ ይሆናሉ ተብሏል። በድሬዳዋ ዩኒቨርሲቲ ዛሬ አንድ ተማሪ ከፎቅ ወድቆ ሕይወቱ ማለፉን ዩኒቨርሲቲው ገለጸ። በዩኒቨርሲቲው ትላንት ምሽት በነበረ አለመረጋጋት ቢያንስ 12 ተማሪዎች መጎዳታቸውን የሕክምና ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት ምሽት ባካሄደው ስብሰባ በሶማሊያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብና የከሰል ንግድ በአንድ ዓመት አራዘመ። ምክር ቤቱ የሚፈነዱ ነገሮችን ለመስራት በሚያገለግሉ ቁሶች ላይም አዲስ ማዕቀብ ጥሏል። ዜናው በዝርዝር። የሲዳማ የክልልነት ጥያቄ ለመወሰን በሚደረገው የህዝበ ውሳኔ ድምፅ መስጫ ቀን የመንግስት ስራም ሆነ ትምህርት እንደማይኖር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በድምፅ መስጫ ዕለት የመንግስትና የአገልግሎት መስጫ ተቋማት ዝግ እንዲሆኑ ከውሳኔ ላይ የተደረሰው በህዝበ ውሳኔው ሂደት አፈጻጸምና ቅልጥፍና ላይ የሚኖረውን ተጽዕኖ ለማስቀረት እንደሆነ ቦርዱ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ የህዝበ ውሳኔው የድምፅ መስጫ ዕለት በተያዘለት ሰሌዳ መሰረት በመጪ ረቡ ህዳር 10 ቀን 2012 እንደሚካሄድ በድጋሚ አረጋግጧል። ቦርዱ የሲዳማ ህዝበ ውሳኔ ከሚመለከታቸው አካላት ባለድርሻ አካላት ጋር ካደረገው ምክክር በኋላ በድምፅ መስጫ ቀን መደበኛ ስራ እንዳይኖር ከውሳኔ ላይ መድረሱን ገልጿል። በውሳኔው መሰረትም ህዳር 10 ሐዋሳ ከተማን ጨምሮ በሲዳማ ዞን የሚገኙ የመንግስት መስሪያ ቤቶች፣ ትምህርት ቤቶች፣ የንግድ ተቋማትና መንግስታዊ ያልሆኑ ድርጅቶች ዝግ ይሆናሉ ተብሏል። ምርጫ ቦርድ ውሳኔውን ካስተላለፈባቸው ምክንያቶች አንዱ በስራ ገበታቸው መገኘት የሚገባቸው ድምፅ ሰጪዎች እንዳይቸገሩ ለማድረግ እንደሆነ አብራርቷል። የህዝበ ውሳኔው ሂደት እስካሁን ያለምንም የሰላም መደፍረስ መከናወኑን የጠቆመው ቦርዱ ይህ እንዲቀጥል ሲባል ውሳኔውን ማሳለፉን ገልጿል። በቦርዱ አማካኝነት ከጥቅምት 26 ቀን ጀምሮ ሲከናወን የቆየው የድምፅ ሰጪዎች ምዝገባ ዛሬ አመሻሹን ይጠናቀቃል ተብሎ ይጠበቃል። ለሲዳማ የክልልነት ህዝበ ውሳኔ 2.1 ሚሊዮን ህዝብ ይመሰገባል ተብሎ ቢጠበቅም የድምፅ ሰጮች ቁጥር ከዚያም ከፍ ማለቱን መረጃዎች ያመለክታሉ። በድሬዳዋ ዩኒቨርሲቲ ዛሬ አንድ ተማሪ ከፎቅ ወድቆ ሕይወቱ ማለፉን ዩኒቨርሲቲው ገለጸ። በዩኒቨርሲቲው ትናንት ምሽት በነበረ አለመረጋጋት ቢያንስ 12 ተማሪዎች መጎዳታቸውን የሕክምና ባለሙያዎች ተናግረዋል። የድሬድዋ ዩኒቨርሲቲ በይፋዊ የፌስቡክ ገጹ ዛሬ እንዳስታወቀው የሞተው ተማሪ የሶስተኛ ዓመት የቴክስታይል ኢንጂነሪንግ ተማሪ ነው። ዩኒቨርሲቲው ተማሪው ከፎቅ ወድቆ መሞቱን ቢገልጽም ዝርዝር ሁኔታው ግን እየተጣራ እንደሆነ ገልጿል። ተማሪው ጉዳት እንደደረሰበት ለሕክምና ወደ ሳቢያን መጀመሪያ ደረጃ ሆስፒታል የተወሰደ ሲሆን ብዙም ሳይቆይ ሕይወቱ ማለፉን የሆስፒታሉ የተመላላሽ ሕክምና ክፍል አስተባባሪ ዶክተር አዲስ መስፍን ለዶይቸ ቨለ ዲደብሊው ገልጸዋል። አሁን ጠዋት ሁለት ሰዓት ላይ የመጣው ኦልሞስት እንደደረሰ ነው ህይወቱን የጠፋው። ኦልሞስት ሁለት ሶስት ደቂቃ እንደመጣ ያው ኢንፎርሜሽን እንደደረሰን ከፎቅ ላይ እንደተወረወረ ነው። ይወርወር ይዝለል እርግጠኛ አይደለንም። ፌዴራል ነበር ይዞት የመጣው ብዙ ብሊዲንግ ነበረው። ከዚሁ ተማሪ አደጋ ጋር ይያያዝ አያያዝ እንደው ባይታወቅም፣ ትላንት ምሽት በዚያው በድሬዳዋ ዩኒቨርሲቲ በርካታ ተማሪዎች ጉዳት አጋጥሟቸው ወደ ሳቢያን መጀመሪያ ደረጃ ሆስፒታል መምጣታቸውን ዶክተር አዲስ ተናግረዋል። አሁን ባለው ሁኔታ ግቢ ውስጥ የነበረው ከማታ ጀምሮ ብዙ የተጎዷሉ ማታ በቁጥር ነው። ኦልሞስት ወደ አስራ ሁለት የሚሆኑ ተማሪዎች ማይነር ትሮማ የደረሰባቸው ሄድ ኢንጁሪ ያለ ፍራክቸር ያላቸዋሉ ከፎቅ ላይ ይዘለሏሉ ትሮማ የደረሰባቸዋሉ እንደዚህ አይነት ሰዎች መጥተዋል። ለህይወት የሚያሰጋ ደረጃ የነበረ ሰው አልነበረም። ትናንት ነው። የድሬዳዋ ዘጋቢያችን መሳይ ተክሉ በጉዳዩ ላይ ከድሬዳዋ ዩኒቨርሲቲ ተጨማሪ መረጃ ለማግኘት ያደረገው ሙከራ አልተሳካም። ባለፈው መጋቢት ወር ቢሾፍቱ አቅራቢያ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ያጡ ተሳፋሪዎች የመጨረሻ የቀብር ስነስርዓት ከትላንት በስቲያ ሐሙስ ተፈጸመ። የሰለባዎቹ ቤተሰቦች መርሃ ግብሩ እንደሚካሄድ የተነገረን ዘግይቶ በመሆኑ በስነስርዓቱ ላይ መገኘት አልቻልንም ሲሉ ቅሬታቸውን ገልጸዋል። ተስፋዬ ሙላቱ የተባሉ አውሮፕላኑ በተከሰከሰበት አቅራቢያ የሚኖሩ አርሶ አደር ለሮይተርስ ዜና ወኪል እንደተናገሩት ሐሙስ ዕለት የሬሳ ሳጥን የጫኑ መኪናዎችና ሄሊኮፕተር ወደ ስፍራው አቅንተው ነበር። አውሮፕላኑ ሲከሰከስ የፈጠረው ጎድጓዳማ ቦታ በአፈር መሞላቱን የገለጹት አቶ ተስፋዬ አሁን አካባቢው የእግር ኳስ ሜዳ ነው የሚመስለው ብለዋል። የሰለባዎቹ ቤተሰቦች አደጋው የተከሰተበት ስፍራ የሟቾቹን ቅሪት የያዘ በመሆኑ በአግባቡ እንዲሸፈን ሲወተውቱ ቆይተው ነበር። በአደጋው ልጃቸውን ያጡት ናዲያ ሜልሮን መርሃ ግብሩ እንደሚካሄድ የሚያሳውቅ ኢሜይል የደረሳቸው ከሥነ ሥርዓቱ ሁለት ቀን አስቀድሞ እንደሆነና በዚህም መከፋታቸውን ለዜና ወኪሉ ተናግረዋል። የተወሰኑ ቤተሰቦች ስለ ስነ ስርዓቱ ጭምር እንደማያውቁም ጠቁሟል። የኢትዮጵያ አየር መንገድ በዚህ ጉዳይ ላይ ያለውን መላሽ ለማካተት ያደረገው ጥረት አለመሳካቱን ሮይተርስ ገልጿል። በሐሙሱ ስነ ስርዓት ላይ የኢትዮጵያ አየር መንገድ እና አደጋ የደረሰበት የቦይንግ 737 ማክስ 8 አምራች ኩባንያ ተወካዮች እንደዚሁም የአሜሪካ ኤምባሲ ሰራተኞች መገኘታቸውን ሮይተርስ ዘግቧል። ይህ ዶይቸቨለ ዲw ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት ምሽት ባካሄደው ስብሰባ በሶማሊያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብና የከሰል ንግድ በአንድ ዓመት አራዘመ። ምክር ቤቱ የሚፈነዱ ነገሮችን ለመስራት በሚያገለግሉ ቁሶች ላይም አዲስ ማዕቀብ ጥሏል። የጸጥታው ጥበቃ ምክር ቤት የጦር መሳሪያ ማዕቀቡ እንዲራዘም የወሰነው እስከ ህዳር 6 ቀን 2013 ዓ ም ድረስ ነው። ውሳኔው የተላለፈው የማዕቀቡን አካሄድ የሚገመግመው የባለሙያዎች ቡድን ያዘጋጀውን ሪፖርት ይፋ ካደረገ ከሶስት ቀን በኋላ ነው። ሪፖርቱ በሶማሊያ የሚንቀሳቀሰው አልሻባብ የተባለው ታጣቂ ቡድን ለቀጠናው ሰላምና ደህንነት አሁንም ብርቱ ስጋትን የደቀነ መሆኑን ገልጿል። አልሻባብ በቤት ውስጥ የሚዘጋጁ ፈንጂዎችን እንደሚያመርት የሚያረጋግጥ ሁነኛ መረጃ መገኘቱንም ሪፖርቱ ጠቁሟል። ታጣቂ ቡድኑ እስካሁን ሲጠቀም የቆየው ከጦርነት የተረፉና ከአፍሪካ ህብረት ሰላም አስከባሪዎች የተማረኩ ለወታደራዊ አገልግሎት የሚውሉ ፈንጂዎችን እንደነበር ሪፖርቱ አትቷል። አልሸባብ የገቢ ምንጩንም ለማስፋት በመንግስት ተቋማት ሰርጎ መግባቱንም የባለሙያዎች ሪፖርት አጋልጧል። ቡድኑ ከዚህ ቀደም ዋነኛ የገቢ ምንጩ አድርጎ ይጠቀምበት የነበረው የከሰል ንግድን ነበር። በብሪታንያ መንግስት የተረቀቀውና ለጸጥታው ጥበቃ ምክር ቤት የቀረበው የውሳኔ ሀሳብ አልሸባብ ከጦር መሳሪያ ማዕቀቡን በመጣስ የጦር መሳሪያ ዝውውር ሲያካሄድ መቆየቱን አውግዟል። ይህን የውሳኔ ሀሳብ 12 ሀገራት ሲደግፉት፣ ሩሲያ ቻይናና ኢኳቶሪያል ጊኒ ድምፅ ከመስጠት ተቆጥበዋል። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ደጋፊዎች የቀድሞ የሀገሪቱ መሪ ለዓለም አቀፉ የወንጀል መዳኛ ፍርድ ቤት አይሲሲ ተላልፈው እንዳይሰጡ ዛሬ በሰልፍ ጠየቁ። ሰልፈኞቹ አዲሶቹ የሀገሪቱ መሪዎች አልበሽርን አሳልፈው ለመስጠት የሚያደርጉትን ማንኛውም እንቅስቃሴ ለመቃወም ዝተዋል። በርከት ያሉ የአልበሽር ደጋፊዎች የቀድሞ የሀገሪቱን መሪ የሙስና ክስ እየተመለከተ ካለው ፍርድ ቤት ደጃፍ በመቆም ድምፃቸውን አሰምተዋል። የአልበሽርን ምስል ያነገቡት ሰልፈኞች ከእርሶ ጋር ነን እርስዎን አንክዶትም ሲሉ ድጋፋቸውን የሚገልጹ መፈክሮችን አሰምተዋል። የቀድሞ ፕሬዝደንት ወደ ችሎት አዳራሽ እየገቡ ባለበት ወቅት ከተደመጡ መፈክሮች መካከል አይሲሲን የሚቃወሙ ይገኙበታል። የዛሬው ሰልፍ የተካሄደው በሱዳን ዳርፉር በነበረው ጦርነት ሰለባ የሆኑ ግለሰቦች፣ የሰባዊ መብት ተሟጋቾችና አክቲቪስቶች አልበሽር መቀመጫውን ሄግ ላደረገው ዓለም አቀፉ ፍርድ ቤት ተላልፈው እንዲሰጡ እየጠየቁ ባለበት ወቅት ነው። ሞሐመድ አሊ ዳካሊ የተባሉ ሰልፈኛ ከሱዳን ውጭ ያለን የዳኝነት አካል እንደማይቀበሉ ለአጃንስ ፍራንስ ፕሬስ ተናግረዋል። ፕሬዚደንት በሽር መላውን ሱዳን የሚወክሉ ናቸው። ነፃ የሆነ የዳኝነት አካል እንፈልጋለን። የፍርድ ሂደት የሚካሄድ ከሆነም እዚህ ነው መካሄድ ያለበት ብለዋል ሰልፈኛው። የኢራን መንግሥት ነዳጅ በራሽን እንዲከፋፈልና ዋጋውም አሁን ካለበት በ50 በመቶ እንዲጨምሩ ውሳኔ ማሳለፉን ተከትሎ በአገሪቱ የተለያዩ ከተሞች ተቃውሞ ተቀሰቀሰ። ሲርጃን በተባለው የሀገሪቱ ከተማ ለተቃውሞ ከወጡት መካከል አንድ ሰው ሲገደል በርካቶች ቆስለዋል። ለኢራን መንግሥት ቅርበት ያለው ኢስና የተባለው የዜና ወኪል እንደዘገበው ግለሰቡ የተገደለው ትላንት አርብ ለተቃውሞ የወጡ ሰዎች በማዕከላዊ ሲርጃን ያለ የነዳጅ ማከማቻ ለማቃጠል በሞከሩበት ወቅት ነው። የጸጥታ ኃይሎች የማስጠንቀቂያ ቶክስ እንዲያሰሙ እንጂ ሰዎች ላይ እንዲተኩሱ ፍቃድ አልተሰጣቸውም ያሉት የሲርጃን ከተማ ተጠባባቂ ገዢ ሞሐመድ መሐሙድ አባዲ ግለሰቡ በጥይት ይገደል ወይስ በሌላ አለመረጋገጡን ገልጸዋል። በሰላም ሲካሄድ የነበረውን መሰባሰብ የሕዝብ ንብረት ለማውደም የተጠቀሙበት ሌሎች ኃይሎች ናቸው ሲሉ ወንጅለዋል። ይህ ዶይቸ ቨለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት አበይት ርዕሶቹን በድጋሜ የሲዳማ የክልልነት ጥያቄ ለመወሰን በሚደረገው የህዝበ ውሳኔ ድምፅ መስጫ ቀን የመንግስት ስራም ሆነ ትምህርት እንደማይኖር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በውሳኔው መሰረትም በመጪው ረቡዕ ሐዋሳ ከተማን ጨምሮ በሲዳማ ዞን የሚገኙ የመንግስት መስሪያ ቤቶች፣ ትምህርት ቤቶች፣ የንግድ ተቋማትና መንግስታዊ ያልሆኑ ድርጅቶች ዝግ ይሆናሉ ተብሏል። በድሬድዋ ዩኒቨርሲቲ አንድ ተማሪ ከፎቅ ወድቆ ህይወቱ ማለፉን ዩኒቨርሲቲው ገለጸ። በዩኒቨርሲቲው ትናንት ምሽት በነበረ አለመረጋጋት ቢያንስ 12 ተማሪዎች መጎዳታቸውን የህክምና ባለሙያዎች ተናግረዋል። የተባበሩ መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትናንት ምሽት ባካሄደው ስብሰባ በሶማሊያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብና የከሰል ንግድ በአንድ ዓመት አራዘመ። ዜናው በዚሁ ተጠቃሏል። ሰላም